ትምህርት አስር አንድ በዚህ ዓለም እጅግ አስፈላጊ የሆነው መልእክት የማን መልእክት ነው? ሀ የእግዚአብሔር መልእክት ነው። ሁለት የእግዚአብሔር መልእክት በዚህ ዓለም እጅግ አስፈላጊ መልእክት የሆነው ለምንድን ነው? ሀ ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። ለ ሁሉም ሰው ዋሽቷል። ሀ ሁልጊዜ እውነትን የምናገር እግዚአብሔር ብቻ ነው። ሶስት ከመጀመሪያ በፊት ብቻውን ይኖር የነበረው ማን ነው? ሀ እግዚአብሔር ነው። አራት እግዚአብሔር መኖር የጀመረው መቼ ነው? ሀ እግዚአብሔር መጀመሪያ የለውም። አምስት እግዚአብሔርን የፈጠረው ይኖር ይሆን? ሀ የለም፣ እግዚአብሔር ዘላለማዊ ነው። ስድስት እግዚአብሔርን የፈጠረው ራሱ እግዚአብሔር ይሆን? ሀ አይደለም። እግዚአብሔር አልተፈጠረም አልተወለደም ሀ እግዚአብሔር ዘላለማዊ ነው ሰባት እግዚአብሔር ያልነበረበት ጊዜ ነበር ሀ አልነበረም እግዚአብሔር ሁል ጊዜም ነበር ስምንት እግዚአብሔር ይለወጣል ሀ በፍጹም ለ እግዚአብሔር ፈጽሞ አይለወጥም ዘጠኝ እግዚአብሔር ይሞታል ሀ በፍጹም ለ እግዚአብሔር አይሞትም። አስር እግዚአብሔር እንደ ሰው ስጋ እና አጥንት አለው? ሀ የለውም። ለ እግዚአብሔር መንፈስ ነው። አስራ አንድ ሰዎች ለመኖር ምግብና ውሃ ያስፈልጋቸዋል። እግዚአብሔር ለመኖር የሚያስፈልገው ምንድን ነው? ሀ እግዚአብሔር ለመኖር ምንም አያስፈልገው። አስራ ሁለት ታዲያ እግዚአብሔር የሚኖረው እንዴት ነው? ሀ እግዚአብሔር የሚኖረው በራሱ ኃይል ነው። አስራ ሦስት እግዚአብሔር የት ነው ያለው? ሀ እግዚአብሔር ሁል ጊዜ በሁሉም ቦታ አለ። አስራ አራት ስንት እግዚአብሔር አለ? ሀ አንድ እግዚአብሔር ነው ያለው። አስራ አምስት አንድ እግዚአብሔር የሆኑት ሦስቱ አካላት እነማን ናቸው? ሀ እግዚአብሔር አብ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ ነው 16 ሰማያትንና ምድርን ማን ፈጠራቸው ሀ እግዚአብሔር 17 እግዚአብሔር ሰማይና ምድርን ከምን ፈጠረ ሀ እግዚአብሔር ምንም ነገር አልተጠቀመም ለ እግዚአብሔር ሰማያትንና ምድርን የፈጠረው ከምንም ነበር 18 እግዚአብሔር ሁሉንም ነገር እንዴት ነበር የፈጠረው? ሀ በመናገር ብቻ ነበር። 19 እግዚአብሔር ሰማያትንና ምድርን ለመፍጠር የቻለው እንዴት ነበር? ሀ እግዚአብሔር ሁሉን ቻይ በመሆኑ ለ እግዚአብሔር ኃይል ማብቂያ የሌለው በመሆኑ ሀ እግዚአብሔር የማይችለው ምንም ነገር የለም። ሀያ እግዚአብሔር ሰማይና ምድርን መፍጠርን እንዴት አወቀ? ሀ እግዚአብሔር ሁሉን ነገር ያውቃል፣ ለእግዚአብሔር ጥበብ ማብቂያ የለውም። አሜንዋ እግዚአብሔር የማያውቀው ምንም ነገር የለም። ሀያ አንድ እግዚአብሔር ስለፈጠራቸው ነገሮች ሁሉ ምን አለ? ሀ እግዚአብሔር ሁሉም ነገር መልካም ነው አለ። ሀያ ሁለት እግዚአብሔር ሁሉም ነገሮች ፍጹም አድርጎ ሊፈጥራቸው የቻለው እንዴት ነው? ሀ ምክንያቱም እግዚአብሔር ፍጹም ስለሆነ ነው። ሀያ ሦስት እግዚአብሔር ሁሉንም ነገር የፈጠረው ለማን ነው? ሀ ለሰዎች ነው። ሀያ አራት እግዚአብሔር ሁሉንም ነገር ለሰው የፈጠረው ለምንድን ነበር? ሀ ምክንያቱም እርሱ እኛን በጣም ስለሚወደን ነው። ሀያ አምስት እግዚአብሔር የሁሉም ነገሮች ትክክለኛ ባለቤት የሆነው እንዴት ነው? ሀ ምክንያቱም እግዚአብሔር የሁሉም ነገሮች ፈጣሪ ስለሆነ ነው። አስራ ስድስት እንድንታዘዝለት እግዚአብሔር ባለመብት የሆነው እንዴት ነው? ሀ ምክንያቱም እግዚአብሔር ስለፈጠረን እና ሕይወትንም ስለሰጠን ነው። ሀያ ሰባት መላእክት ሁሉ ከየት መጡ? ሀ እግዚአብሔር ፈጠራቸው። 28 እግዚአብሔር መላእክትን የፈጠራቸው ስጋና አጥንት ሰጥቷቸው ነውን? ሀ አይደለም፣ ለእግዚአብሔር መላእክትን የፈጠራቸው መናፍስት አድርጎ ነው። 29 እግዚአብሔር መላእክትን የፈጠራቸው ከፊሉን መልካም ከፊሉን ደግሞ ክፉ አድርጎ ነው? ሀ አይደለም፣ ለእግዚአብሔር መላእክትን የፈጠራቸው መልካም ብቻ አድርጎ ነው። 30 እግዚአብሔር መላእክቱን የፈጠራቸው እርዳታ ፈልጎ ነውን? ሀ አይደለም። ለእግዚአብሔር እርዳታ አይፈልግም። 31 ታዲያ እግዚአብሔር መላእክትን ለምን ፈጠራቸው? ሀ ስለሚወዳቸው ነው። 32 በመጀመሪያ ሁሉም መላእክት የት ነበሩ? ሀ ከእግዚአብሔር ጋር በመንግስተ ሰማይ ነበሩ። 33 መላእክት በአንድ ጊዜ በሁሉም ቦታ መገኘት ይችላሉ? ሀ አይችሉም። ለ በአንድ ጊዜ በሁሉም ቦታ መገኘት የሚችለው እግዚአብሔር ብቻ ነው። ሰላሳ አራት እግዚአብሔር ጠቢብና ውብ አድርጎ የፈጠረው መልአክ ማን ይባል ነበር? ሀ ሉሲፈር ይባል ነበር። ሰላሳ አምስት አንድ ቀን ሉሲፈር ምን ሆነ? ሀ ሉሲፈር የራሱን ጥበብና ውበት ተመልክቶ ታበየ። 36 ሉሲፈር ምን ለማድረግ ነበር ያቀደው? ሀ እግዚአብሔርን ከዙፋኑ ለማውረድ ነበር። 37 ሉሲፈር ከዙፋኑ እንዲያወርደው እግዚአብሔር ፈቀደለት? ሀ አልፈቀደለትም። 38 እግዚአብሔር በሉሲፈር ላይ እጅግ ስለተቆጣ ምን አደረገበት? ሀ እግዚአብሔር ሉሲፈርን ከመንግሥተ ሰማይ አስወጣው። ሰላሳ ዘጠኝ እግዚአብሔር ሰይጣንን በተከተሉት መላእክት ከተቆጣ በኋላ ምን አደረገባቸው? ሀ እግዚአብሔር እነሱንም ከሰማይ ወደ ምድር ወረወራቸው። አርባ የሉሲፈር አዲሱ ስም ማን ነው? ሀ ሰይጣን ነው። አርባ አንድ ሰይጣን ማለት ምን ማለት ነው? ሀ ሰይጣን ማለት ጠላት ማለት ነው። 42 ሰይጣንን የተከተሉት መላእክት አዲሱ ስማቸው ማን ነው? ሀ አጋንንት። 43 እግዚአብሔር ለሰይጣንና ለአጋንንቱ ያዘጋጀላቸው የቅጣት ቦታ ምን ይባላል? ሀ ዘላለማዊ የእሳት ባህር ይባላል። 44 ሰይጣንና አጋንንቱ የሚቃወሙት ማንን ነው? ሀ እግዚአብሔርና የእግዚአብሔርን ሥራ ይቃወማሉ። 45 እግዚአብሔር ምድርን ካዘጋጀ በኋላ ማንን ፈጠረ? ሀ የመጀመሪያውን ሰው አዳምን ፈጠረ። አርባ ስድስት እግዚአብሔር ሰዎችን እና እንስሳትን የተለያዩ አድርጎ የፈጠረው እንዴት ነበር? ሀ እግዚአብሔር ሰዎችን የፈጠረው በአምሳሉ ነው። አርባ ሰባት እግዚአብሔር ሰዎችን በአምሳሉ ፈጠረ ማለት ምን ማለት ነው? ሀ እግዚአብሔር ሰዎች እርሱን እንዲያውቁት አምሮ ሰጣቸው። ለ ሰዎች እርሱን እንዲያውቁት ስሜትን ሰጣቸው። አሜሮዋ ሰዎች እርሱን እንድታዘዙ ፈቃድን ሰጣቸው ማለት ነው። አርባ ስምንት እግዚአብሔር ሰዎችን መልካም ወይስ ክፉ አድርጎ ነው የፈጠራቸው? ሀ እግዚአብሔር ሰዎችን የፈጠራቸው መልካም ብቻ አድርጎ ነው። አርባ ዘጠኝ እግዚአብሔር አዳምን ከፈጠረ በኋላ ምንን እንዲቆጣጠር አደረገው? ሀ እግዚአብሔር አዳምን መላውን ዓለምና በውስጡ ያለውን ነገር ሁሉ እንዲቆጣጠር አደረገው። 50 እግዚአብሔር አዳምን ከፈጠረው በኋላ የት አስቀመጠው? ሀ በኤድን ገነት 51 በኤድን ገነት መካከል እግዚአብሔር የተከለው የመጀመሪያው ዛፍ ምን ይባል ነበር? ሀ የሕይወት ዛፍ 52 እግዚአብሔር በኤድን ገነት መካከል የሕይወትን ዛፍ የተከለው ለምንድን ነበር? ሀ እግዚአብሔር አዳም ከዛፉ በልቶ ለዘላለም እንዲኖር ፈልጎ ነበር። ሀምሳ ሶስት እግዚአብሔር አዳም ከፍሬው እንዳይበላ በላ ያዘዘው ዛፍ ምን ይባላል? ሀ መልካምና ክፉን መለየት የሚያስችል የእውቀት ዛፍ። ሀምሳ አራት አዳም መልካምና ክፉን መለየት ከሚያስችለው የእውቀት ዛፍ ከበላ ምን ይደርስበታል? ሀ አዳም ይሞታል። ሀምሳ አምስት ሞት ምንድን ነው? ሀ የሕይወት ምንጭ ከሆነው ከእግዚአብሔር መለየት ለ የነፍስ ከሥጋ መለየት ሐሜርሃ ተለይቶ በዘላለሙ የእሳት ባህር ውስጥ መጣል ነው። 56 እግዚአብሔር አዳምን እንድትረዳ ማንን ፈጠረ ሀ የመጀመሪያዋን ሴት ሔዋንን ፈጠረ። 57 እግዚአብሔር ሔዋንን ለምን ፈጠረ? ሀ ምክንያቱም እግዚአብሔር አዳምን እጅግ ስለሚወደው ነው ለምክንያቱም እግዚአብሔር አዳም ብቻውን እንዳይሆን ስለፈለገ ነው። ሀሜሮ ሀ እግዚአብሔር አዳምና ሔዋን ልጆች እንዲወልዱ ስለፈለገ። 58 በመጀመሪያ አዳምና ሔዋን ከእግዚአብሔር ጋር በህብረት ሲኖሩ እንዴት ነበሩ? ሀ በመጀመሪያ አዳምና ሔዋን ከእግዚአብሔር ጋር በህብረት ሲኖሩ እጅግ በጣም ደስተኞች ነበሩ።